ወደ መጨረሻው ዘገባ እናልፋለን። ፌዴራል አቃቢ ሕግ በአምስት የዞን ዘጠኝ ተከሳሾች ላይ ባቀረበው ይግባኝ መሰረት ለቃል ክርክር ተዘጋጅተው እንዲቀርቡ የፌዴራል ጠቅላይ ፍርድ ቤቱ የወንጀል ችሎት አዝዟል። ፍርድ ቤቱ በእነ ሶልያና ሽመልስ መዝገብ የሚከራከሩት አምስት የዞን ዘጠኝ አባላት መጥሪያውን ያወጣው ታህሳስ አራት ሁለት ሺህ ስምንት ሲሆን ለቃል ክርክር ቀነቀጠሮ የተያዘው ለፊታችን ታህሳስ ሀያ ከጠዋቱ ሁለት ሰዓት ተኩል መሆኑን አሳውቋል። በይግባኝ ባዮችና በመልስ ሰጪዎች መካከል ስላለው የወንጀል ክርክር ጉዳይ ፍርድ ቤቱ ባለፈው ሕዳር 30 በዋለው ችሎት በሰጠው ትዕዛዝ መሰረት ይግባኝ ባዩ አቃቤ ሕግ ቀደም ሲል ያቀረበውን የይግባኝ ቅሬታ ማመልከቻ ከመጥሪያው ጋር አያይዞ መላኩን ዳኛው በመጥሪያው ላይ አሳውቀዋል። ጽዮን ግርማ ነች ዘገባ ያላት። እሺ፣ አመሰግናለሁ። ናት ላይ አልፈለቀ የዞን ዘጠኝ ጦማሪያን ቡድን ና ጋዜጠኞች እንግዲህ የሚታወቀው በቅርብ እንደ ተፈታችሁ ነው። ና ከዛ ውስጥ መጨረሻ ላይ ከተፈታችሁት ውስጥ አራታችሁ ና በውጭ ሀገር የምትገኘው ሶሊያና ሽመልስ አምስታችሁ ይግባኝ እንደ ተጠየቀባችሁ የይግባኝ ማመልከቻውን መጥሪያ የደረሳችሁን ወረቀት አይተነዋል። ና ይሄ ነገር እውነት ነው ከሆነስ መቼ ነው መጥሪያው የደረሳችሁ? እንዴት ነው የተጠየቀባችሁ? ስትፈቱስ የነበረው ሁኔታ ምን ነበር? ልክ ነው እኔም አይቸዋለው ወረቀቱን። በፍቃዱ ሀይሉ ነው ወረቀቱ የደረሰው። የፌዴራል ፖሊስ ነው ቀርቶ ወረቀቱን የሰጠው የጠቅላይ ፍርድ ቤት መጥሪያው። ያው እንግዲህ እንደሚታወቀው የተፈታ ነው። ጥቅምት አምስት የከፍተኛው ፍርድ ቤት ዋሉ ችሎት መከላከል አያስፈልጋቸው የሚቀረበባቸው የጸረ ሽብርተኝነት አዋጅ ክስ መከላከል አይገባቸውም ብሎ ነበር የደቀቀን። ጥቅምት አምስት ነው የተከሰተው። ከዛ በኋላ ግን ከጥቅምት ስምንት ላይ ከሳሽ አቃቢ ህግ ይግባኝ ብሎ ነበረ ያንንም ሰምተን ነበረ እንግዲህ ቀጠሮ እስከሚመጣ እኛም እየጠበቅን ነበር የቆየ ነው አሁን እንግዲህ እንደሰማነው መጥሪያው ወጥቷል እና የቃል ክርክር ላይ ተዘጋጅታችሁ እንድትመጡ ነው የሚለው ለታህሳስ ሀያ ማለት ነው ለእናንተ አልደረሳችሁም ይሄ መጥሪያ መጥሪያው ላይ በፈቃዱ ሀይሉ ነው የሚለው በእርግጥ እና አምስት ሰዎች ይላል ይሄ መጥሪያ ለእናንተ አልደረሳችሁ ማለት ነው አልደረሰውም ደረሰኛል ድለሚ አልደረሰኝም፣ እሱን አውቃለሁ። ስለዚህ መቼ ነው ቅረቡ የሚለው አብረን አያይዘናል። አስራ አንድ ገጽ ይላል እና ምንድን ነው የዛ የአስራ አንዱ ገጽ የያዘው ሀሳብ እና መቼ ለመቼ ነው ቅረቡ የተባላችሁት? ታህሳስ ሀያ ነው ቅረቡ የተባልነው በእኛ አቆጣጠር። ያ ማለት የሚቀጥለው ሳምንት የሚውለው ሮብ ነው። ያው እንግዲህ አስራ አንድ ገጹ የተያያዘ የሚባለው በደንብ አላየሁትም፣ ግን እንደተረዳሁት ከሆነ ባለኝ መረጃ የስር ፍርድ ቤት ያው የከፍተኛው ፍርድ ቤት ማለት ነው፣ ክሱን ሲያይ ሚስ ያደረጋቸው ፖይንቶች አሉ። የቀረቡት መረጃዎች በቂ አይደሉም ተብሎ ነው ክስ ውድቅ የተደረገብን የአግባብ አይደለም። ስለዚህ የጠቅላይ ፍርድ ቤት ይህንን አይቶ ልጆቹ ክሱን መከላከል ይገባቸዋል ብሎ ውሳኔ የሚሰጥልን ነው የሚለው አጠቃላይ ይዘቱ እንደዛ ነው። በፍቃዱ ኃይሉ ግን በቀጠሮ ነበረ የወጣው የሱ ይለየ ነበረ የሱ ያው ጥር ሰላሳ እንግዲህ በሌሎቻችንን ነጻ ብለን ብሎ ሲለቀ ከፍተኛው ፍርድ ቤት እሱን አመፅ ለመቀስቀስ በጽሁፍ በሚል በተለይ አንቀጽ ሁለት አምሳ ሰባት ላይ የሚባለው በመደበኛ የወንጀለኛ መቅጫ ህግ እንዲከላከል በይኖበት ነበረ። እሱን እንግዲህ እንዲከላከል የመጀመሪያው ቀጠሮ የተሰጠው ህዳር ሀያ ሰባት ነበረ ይዛለት በኋላው ችሎት ተቀያሪ ቀጠሮ ተሰጡት ለጥር ሰላሳ መከላከያውን ይዞ እንዲቀርብ ነው የተቀጠረው። እሱ እንግዲህ እንዳለ ሆኖ ነው ይሄኛው የግባኙ ቀጠሮ የመጣው ሶ ይግባኙ፣ በፍቃዱንም ይጨምራል። ባለ መረጃ በፍቃዱ ክሱ የተቀየረለት አላግባብ ነው ክሱ መከላከል ያለበት በመደበኛው ወንጀለኛ መቅጫ አመፅ ቀስቅሳለ የሚል ሳይሆን በጸረ ሽብር አዋጁ መጀመሪያ በቀረበው ክስ አንቀጽ አራት መሰረት ነው ሊከላከል የሚገባው ነው የሚል አቃቢ ህግ መከራከሪያ። ስለዚህ አሁን አምስታችሁም በጸረ ሽብር አዋጁ ቀርቦባችሁ በነበረው አዋጅና ሕጉ ነው እንድት መልሳችሁን ይዛችሁ እንድትቀርቡ የተባለው ማለት ነው፣ መጥሪያው የሚለው። አመሰግናለሁ። እናቴ እሺ። አመሰግናለሁ።